የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩክሬን ድንበርን የዘለለውን ተጽዕኖቸውን ሲያሳዩ የሩሲያ ኦርቶዶክስ ቤተክርስቲያን የማያወላወል ድጋፏን አሳይታለች። መስቀልና የቅዱሳን ስል የያዙ የቤተክርስቲያናቱ መነኮሳት ከሩሲያ ታንኮችና ወታደሮች ጋር በመሰለፍም አጋርነታቸውን አሳይተዋል። ከፑቲን ጋር የጠበቀ ወዳጅነት ያላቸው የሩሲያ ኦርቶዶክስ ቤተክርስቲያን ፓትሪያርክ ቄርሎስ ድሮም በአገራቸው ጉዳይ አንጅታቸውን ማይጠናና የቀድሞ የሩሲያ ስለላ ተቋም ኬጂቢ አባል እንደነበሩ ይነገርላቸዋል። ፓትርያርክ ቀርሎስ ወደ መንበረ ፓትርያርኩ ከመጡበት እንደ አውሮፓውያኑ አቆጣጠር ከ2009 ጀምሮ ለፕሬዚዳንቱ ለቭላዲሚር ፑቲን የሩሲያ ታላቅነት አጀንዳ ያላቸውን ድጋፍ አሳይተዋል። በተለይ የሩሲያ ዓለም ተብሎ ለሚታወቀው የሩሲያ ተጽዕኖ ከሩሲያ ፌዴሬሽን ድንበሮች የዘለለ ታላቅነት እንዳለው ለሚያምነው አመለካከት መንፈሳዊና የታሪክ ድጋፍ መኖሩን በማሳየት ያደረጉት ንግግር ተጠቃሽ አጋጣሚ ነው። ፑቲንም ቤተክርስቲያን በመሳምና በቤተክርስቲያኒቱ ጉዳዮች ላይ ወገናዊነታቸውን በማሳየት ለቤተ ክርስቲያኒቱ ያላቸውን ታማኝነት አሳይተዋል። ይህን የመሰለው ጉዳይ ግን በሩሲያ ብቻ የተገደበ አይደለም። በብዙ የኦርቶዶክስ አብያተ ክርስቲያናት ተመሳሳይ ነገር ሲከሰት ይስተዋላል። እንዲያውም የኦርቶዶክስ አብያተ ክርስቲያናትን በመከፋፈል በኩል አብያተ ክርስቲያናቱ የሚያሳዩት አገራዊ ስሜት የመሰለ አደገኛ ጉዳይ የለም ብለው የሚያምኑ ብዙዎች ናቸው። በአብያተ ክርስቲያናቱ ውስጥ ይህን የመሰለ ስር የሰደደ አገራዊ ስሜት እንዲከሰት የሚያደርጉ ብዙ ምክንያቶች ቢጠቀሱም አገርና ቤተ ክርስቲያን ተደራራቢ የማንነት መገለጫ ሆኖ የመገኘታቸው አጋጣሚ ዋነኛው ተጠቃሽ ነው። በተለይም የኦርቶዶክስ ክርስትና አማኞች ቁጥር አብላጫውን ይዘው ሲገኝ የሚያስከትለው ውጤት መሆኑን ስቲቭ ሄይዝ የተባሉ በጉዳዩ ላይ የሚጽፉ ሰው ይናገራሉ። የጉዳዩ አሳሳቢነት ዓለም አቀፍ የኦርቶዶክስ ቤተክርስቲያን ጉባኤ እንዲጠራም አድርጎ እንደነበረም በታሪክ ተመዝግቧል። ይህ በ1872 ዓ ም በቁስጥንጥንያ ወይም ኮንስታንቲኖፕል ተደርጎ የነበረው ጉባኤ ይህን መሰል አጥባቂ የብሔራዊነት ስሜት በቤተ ክርስቲያን ውስጥ መኖር እንደ ንፉቃቄ በመቁጠር እንደወገዘውም ይናገራል። የቤተ ክርስቲያን ህሉና በአንድ ሀገር ዕጣ ፋንታ መወሰን የለበትም ከሚል ድምዳሜ የደረሰው ይህ ጉባኤ አብያተ ክርስቲያናቱ ራሳቸውን ካቆራኙበት አገር ጋር ያላቸውን ትስስር በዓለም አቀፋዊ እይታ ለመቀየር ያስበ ነበር። ይህ ግን በብዙዎች እይታ የተሳካ አልሆነም። እስካሁንም ድረስ የኦርቶዶክስ አብያተ ክርስቲያናት ጉዳይ ካሉበት ሀገር ጉዳይ ጋር በእጅጉ የተቆራኘ ነው። የሩሲያና የዩክሬን አብያተ ክርስቲያናት የደረሰባቸውን ክፍፍል የመሰለ ብዙ ክፍፍል በኢትዮጵያ ኦርቶዶክስ ቤተ ክርስቲያንም ደርሶ ታይቷል። መንግሥት በተቀየረ ቁጥር ፓትርያርኩና የቤተ ክርስቲያኒቱ አስተዳደር አብሮ መቀየሩም የዚሁ ነጸብራቅ ነው። አሁን ባለበት ሁኔታ የእምነትና የአምልኮ አፈጻጸም ልዩነት ሳይኖር ቤተክርስቲያኒቱ በሁለት ሲኖዶስ የመመራቷም ጉዳይ የአገሪቱ ፖለቲካ ምን ያህል ከቤተክርስቲያኒቱ ሕልውና ጋር የተቆራኘ መሆኑን የሚያሳይ ነው። ይህን የመሰለው ጉዳይ በካቶሊክ ቤተክርስቲያን ሲከሰት አይታይም። ለዚህም እንደ ምክንያት ሲቀርብ የሚሰማው ነገር የካቶሊክ ቤተክርስቲያን አወቃቀር ከኦርቶዶክስ አብያተ ክርስቲያናት የተለየ መሆኑ ነው። የካቶሊክ አብያተ ክርስቲያናት የሚመሩት መቀመጫውን ቫቲካን ባደረገ ማዕከላዊ ስልጣን ሲሆን፣ በተቃራኒው የኦርቶዶክስ አብያተ ክርስቲያናት እርስ በርሳቸው እንዲህ የሚያስተሳሰራቸው ማዕከላዊ ነገር የላቸውም። በራሳቸው ፈቃድ እርስ በርሳቸው ለመገናኘትና ጉባኤ ለማድረግ ቢችሉም ይህ ግን እያንዳንዱ ቤተ ክርስቲያን ያለውን ራስ ገዝ የሆነ ስልጣን የሚጋፋ አይደለም። ከዚህ የተነሳም አብያተ ክርስቲያናቱ በሚኖሩበት ሀገር ባህል ላይ ተጽዕኖ ሲያደርጉና በእነርሱም ላይ ተጽዕኖ ሲደረግባቸው በመኖራቸው አብያተ ክርስቲያናቱ እርስ በርሳቸው ያላቸው የባህል ልዩነት ራሱ በግልጽ የሚታይ ነገር ነው። ይህ ከማዕከላዊ ስልጣን ነፃ የመሆናቸው ጉዳይ የሰጣቸው ራሳቸውን ከሚኖሩበት ባህል ጋር የማስተሳሰር ነፃነት ከካቶሊክ ቤተክርስቲያን ጋር ሲነጻጸር በጎ መሆኑ ቢመሰከርለትም ለፖለቲካዊ ለውጦች ያላቸው ተገላጭነት የኦርቶዶክስ አብያተ ክርስቲያናቱን በመከፋፈል አደጋ ላይ እንዳይጥላቸው የሚሰጉም ጥቂት አይደሉም።